ባግቦ ሚስተር ባግቦ ጥፋተኛ ኖት ወይስ አይደለም? አመሰግናለሁ የተከበሩ ጥፋተኛ አይደለሁ። በሰብአዊነት ላይ የተፈጸሙ አራት ክሶች የቀረቡባቸው የኮት ዲቮር የቀድሞ ፕሬዚዳንት ሎሮ ባግቦ ለዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት ዳኛ ኩኖ ራርፉሰር ጥፋተኛ እንዳይደሉ እንዲህ ነው ዛሬ የገለጹት። እሳቸው ብቻ ሳይሆኑ አብሯቸው የተከሰሰው በወገኖቹ ዘንድ የጎዳና ላይ ጀኔራል በሚል ቅጽል የሚታወቀው የ44 ዓመቱ የወጣቶች ጉዳይ ባለስልጣን ቻርለስ ብለጉዲም በጎርጎሮሳዊ 2011 ዓ.ም ይሰነዝራቸው ከነበሩ አደገኛ ንግግሮቹ ጋር በተያያዘ ለቀረበበት የክስ ጭብጥ እውቅና እንደማይሰጥ ለፍርድ ቤቱ ገልጿል። በወቅቱ ኮት ዲቯር ምርጫ ካካሄደች በኋላ የተፈጠረው ውዝግብ አራት ወራት በዘለቀ የእርስ በርስ ጦርነት አተራምሷታል። ጦርነቱ ያበቃው የቀድሞ ቅኝ ገዥዋ ፈረንሳይ ባደረገችው ወታደራዊ ጣልቃ ገብነት አላሳን ዋታራን ወደ ስልጣን መንበር ካወጣች በኋላ ነው። የባግቦ የክስ ሂደት በሀገራቸውም ሆነ በውጭ በጉጉት ሲጠበቅ ቆይቶ ተጀምሯል። የፍርድ ሂደቱ ከሚካሄድበት ችሎት ፊት ለፊት የተሰባሰቡት በመቶዎች የተገመቱት የባግቦ ደጋፊዎች የፈረንሳይ ጣልቃ ገብነት ሰለባ ናቸው ያሏቸው የቀድሞ ፕሬዝደንት በነጻ እንዲለቀቁ ጠይቀዋል። የፍርድ ቤቱ ጠቅላይ አቃቢተ ሕግ ፋቱ ቤኑሱንዳ በበኩላቸው ሁለቱም ተከሳሾች የተጠየቁባቸውን ወንጀሎች የሚያስረዱ እጅግ በርካታ መረጃዎችን ጽሕፈት ቤታቸውን እንደሰበሰበ ተናግረዋል። የኮት ዲቯር ህዝብ ግንባር ቃል አቀባይ ቦባከር ኮኔ ግን ምንም ማስረጃ ስለማይገኝ ባግቦ በነጻ ይለቀቃሉ ባይ ናቸው። ለቀረቡት ክሶች መረጃዎች አይገኙም ብለን እናስባለን። በዚህም ምክንያት ፍትህ በመጨረሻ እንደሚገኝና ፕሬዚደንት ባግቦ ወደ ሀገራቸው በነፃ እንደሚመለሱ እንጠብቃለን። ይህንንም ትዕግስት በማጣት ነው የምንጠባበቀው። ለኮኔ አለም አቀፉ ፍርድ ቤት የኢምፔሪያሊስቶች ችሎት ነው። ለዚህም ማሳያ የሚሉት በዴሞክራሲያዊ መንገድ በተካሄደ ምርጫ ባግቦ አሸንፈው በሌሎች ጣልቃ ገብነት ስልጣናቸውን ተቀምተው ለእስር ተዳርገዋል ነው። በአንድ በኩል እሳቸው ለሚሉት ማጠናከሪያ የሚሆነው እስካሁን የባግቦ ታማኝ ወታደሮች ብቻ የፈጸሙት በደልና ወንጀል ብቻ ነው ሲመረመር የታየው። አሁን ስልጣን ላይ የሚገኙት የዋታራ ወታደሮችም ጥይት ተኩሰው የሰው ህይወት ቀጥፈዋል። ይህንንም የባግቦ ወገን ያልሆኑ የአይን ምስክሮች ያረጋግጣሉ። ያም ሆኖ ስልጣን ላይ የሚገኙትን ፕሬዚደንት ጉዳይ መመርመር አልተደፈረም። ይህ አካሄድ ብሔራዊ እርቀ ሰላም ማስፈን መቻሉን በግብርና ስራ የተሰማሩት ኢቲኖ ሞሮ ይጠራጠራሉ። ወደ እርቀ ሰላም ከመምጣት በፊት በአግባቡና በሀቀኝነት መስራት ያስፈልጋል። ለበለዚያም ውጤት አያመጣም። ለዚህም ነው ከቤተሰብ መጀመር ያለበት። በዚያም ቢሆን ደግሞ ብዙ መነጋገር ያስፈልጋል። እዚያም እርቀ ሰላም ማምጣት ካልተቻለ ቤትም ቢሆን ሊሳካ አይችልም። እንዲያም ሆኖ ይህ የፍርድ ሂደት 23 ሚሊዮን ሕዝብ ላላት ሀገር ኮት ዲቯር አንድ ነገር ነው። የዚያን ጊዜው ቀውስ ሰለባዎች የሆኑ 726 ሰዎች በአንድ ጠበቃ ተወክለዋል። ለአፍሪቃ ህብረት ጉባኤ አዲስ አበባ የሚገኙት የኮት ዲቮዋር የውጭ ጉዳይ ሚኒስትር አልበርት ቶይ ኩሴ ማብሪ የፍርድ ሂደቱ በከፍተኛ ደረጃ ሲጠበቅ የቆየ ነው ማለታቸው ተሰምቷል። የአፍሪቃ ህብረት በተቃራኒው ዓለም አቀፍ ፍርድ ቤቱን አፍሪካውያን ብቻ የሚዳኙበት ፍርድ ቤት ነው በሚል አጥብቆ ይተቸዋል። ለሁሉም የኮት ዲቮዋርን የምርጫ ወቅት ውዝግብ በምን መልኩ መርምሮ ፍርድ እንደሚሰጥ ጉዳዩ ለዓለም አቀፍ ፍርድ ቤቱ መፈተኛ ነው ተብሏል።